job, yeah, yeah, yeah, yeah, yeah, yeah, yeah, yeah. አመሰግናለሁ አሉላ ማይክራፎኑን ስላስረከብከኝ። ሰላም፣ ሰላም፣ ሰላም ጤና ይስጥልኝ፣ የተከበራቸው ሙዚቃ ቃና አድማጮች፣ እንደምን ሰነበታችሁልኝ፣ እንደምን አመሻችሁልኝ። ለሳምንታዊ የክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ስብያለሁ። እዚህ እኛ ጋር ሰሞኑን ከዜናችን እንደተከታተላችሁት አንድ ወጣት እዚህ ዋሽንግተን ዲሲ መሀል ከተማ ላይ በሚገኝ የባህር ኃይል ቅጥር ግቢ ውስጥ ተኩስ ከፍቶ የአስራ ሁለት ሰዎችን ህይወት በማጥፋቱ ከተማዋ በሀዘን ላይ ነው ያለችው። በያላችሁበት መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘሁ ለቲዩር ላይ Shine, but senywe yearly, yemano yem shit program at channel yemen jum bro. Oh, let's go. I feel your heartbeat. I see your tears fall. I see your hands go up now. You've given up on it all. I see your head go down know you've lost hope your walls keep on coming down and you can't take no more every road you travel seems like your journey's in your life's an endless battle that you can't seem to win well i say stand up and claim what's yours mm. leave those troubles behind and don't you look back no more let your light shine ¶ From the world, let your light shine mm ¶¶ -hmm. Let your light shine from the world ¶¶ Let your light shine, Mm-hmm. let your light shine yeah, ¶¶ I know your struggles and I feel your pain oh, ¶¶ You're doing everything to stop yourself ¶ Going insane. Whoa. Trying to find the strength yeah. to fight your way back. But life keeps swinging on you, cause you're under attack. You prayed and cried about it, but still no change has come. My life is living proof that you're not the only one, and that's why I say stand up and take your place. Whoa. Let your light shine on the world. Let your light shine. Oh yeah. You gotta let your light, light shine, shine on the world. Let your light shine. Let your light shine. When ሌትዮር ላይት ሻይን በተሰኘው የአርኬሊ ዜማ ነው የምሽት ፕሮግራማችንን የጀመር ነው። የተከበራቸው የሙዚቃ ቃን አድማጮች አዲስ አልበም ስቱዲዮ ይዤ ገብቻለሁኝ። ታዋቂው የሀገረሰብ ዜማ አቀንቃኝ ኪት እርባን በቅርቡ አዲስ አልበሙን በገበያ ላይ አውሏል። ይኸውም አልበም በብዙዎች ዘንድ ተደማጭነትን አግኝቶለታል። ከዚሁ የኪት እርባን አዲስ አልበም ውስጥ ከምባክ ቱሚ የተሰኘውን ዜማውን ላሰማችው። If the sand that you ain't wrote your name in, if you're tired of the view from the same window, if there's lips that you wanna get drunk on, Ferris wheels that you need to get stuck on, go see everything you think you need to see, then come back to me. If this pavement you ain't put your shoes on. If this dance floors you ain't made a move on yet. And if you're feeling too safe here beside me, and you wanna do something you might regret, try the. በቅርቡ በገበያ ላይ ከዋለው ፊውዝ ከተሰኘው የኬት አርባን አዲስ አልበም ውስጥ ካምባክ ቱሚ የተሰኘውን ዜማውን ነበር ያደመጥነው። ፊውዝ ለኬት ስምንተኛው የስቱዲዮ አልበሙ ሲሆን በውስጡ የአድማጮችን ጆሮ የሚስቡ ዜማዎችን አካቷል። ቀጥዬ የማሰማችሁ ሳምዌር ኢን ማይ ካር የተሰኘው ዜማው ሌላው የተወደደለት ዜማ ነው። You no know, red lights, that's alright, cause I don't wanna be alone. There's nobody waiting there, cold and in deep bed. Words I wish I'd said. Just can't let you go. Heart on the streetlight like glow. You got your lips on mine, and it's just a little fire. ፊውስ ከተሰኘው የኪት አርባም አዲስ አልበም ውስጥ ሳሙኤርን ማይ ካር የተሰኘውን ዜማውን ነበር ያደመጥ ነው። የተከበራቸው የሙዚቃ ቀና አድማጮች፣ እስቲ ከዚሁ አዲስ አልበም ሌላ አንድ ዜማ ላሰማችሁና ለዛሬ ወደ ያስኳቸው ሙዚቃ ነክ ዜናዎች ወስዳቸዋለሁ። ቀጥዬ የማሰማቸው ዜማ ሼ ኤዝማይ የተሰኘ ነው። ፊውዝ ከተሰኘው የኪት አርባን አዲስ አልበም ሺዝማ የተሰኘውን ዜማውን ነበር ያደመጥነው። ፊውዝ በአሜሪካን የቢልቦርድ ሰንጠረዥ ላይ አዳዲስ ከወጡ አልበሞች መካከል በዚህ ሳምንት በሽያጭ የአንደኝነትን ደረጃ ይዟል። በዚህ ሳምንት ብቻ ዘጠና ስምንት ሺህ ቅጂ ተቸብችቧል። የቢልቦርድን ሰንጠረዥ ከነሳ ኋይቀር ከኪት አርባን ፊውዝ ከተሰኘው አልበም ቀጥሎ የሁለተኝነትን ደረጃ የያዘው ኪስላንድ የተሰኘው ዘ ዊኬንድ አልበም ነው። እሱም ዘጠና ስድስት ሺህ ቅጅን በመሸጥ የሁለተኝነትን ደረጃ ይዟል። ቦት የተሰኘው የቱ ቼይንስ አልበም ስልሳ ሶስት ሺህ ቅጅን በመሸጥ የሶስተኝነትን ደረጃ ይዟል። እግረ መንገዳችንን ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንድ እስከ ሶስት ያለውን ደረጃ የያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ብንጀምር ሮያልስ የተሰኘው ሎርዴ ላቭ ክለብ ዜማ በዚህ ሳምንት የሶስተኝነትን ደረጃ ሲይዝ የሁለተኝነትን ደረጃ የያዘው ዜማ ደግሞ ሮር የተሰኘው የኬቲ ፔሪ ዜማ ነው። በዚህ ሳምንት የሁለተኝነትን ደረጃ የያዘው ዜማ። የሳምንቱ ምርጥ አንደኛ ዜማ ረኪንግ ቦል የተሰኘው የማይሊ ሳይረስ ዜማ ነው። በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ የያዘው። የተከበራቸው የሙዚቃ ቃን አድማጮች፣ እስቲ ይህንኑ የሳምንቱን ምርጥ አንደኛ ዜማ ልጋብዛችሁ። we chained our hearts in vain we jumped never asking why we kissed i fell under your spell of love no one could deny don't you ever say i just walked away i will always want you i can live a life came in like a wrecking bird. የአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የአንደኝነትን ደረጃ የያዘውን ሬኪንግ ቦል የተሰኘውን የማይሊ ሳይረስን ዜማ ነበር ያደመጥ ነው። አድማጮች እያድመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ አስራ አራት ከማይክራፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይልላዩ ጻፉልን፣ እንደውሉልን የስልክ ቁጥራችን 202 205 9942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 አድራሻት መሆኑን አትዘንጉ። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ እንደውሉልን አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደውም። ለዛሬ ወደ ያስኳቸው ዜናዎች ስገባ በዓለም ደስተኛ አገር ማለትም ዜጎቿ በደስታ እንደፈለጉ ደስ ያላቸውን በነጻነት እያደረጉ የሚኖሩባት ሀገር ማን እንደሆነች ሰማችሁን? የተባበሩት መንግስታት ጽህፈት ቤት በዚህ ዓመት ባደረገው ጥናት ከመቶ ሀምሳ ስድስት ሀገሮች መካከል ዜጎቻቸው በደስታ የሚኖሩባቸውን ሀገሮች ስም ዝርዝር ይፋ አድርጓል። እንደዚሁም የተከፉትንም ጭምር ይፋ በተደረገው ዝርዝር መሰረት የሰሜን ምዕራብ አውሮፓ ሀገሮች ዜጎቻቸውን በደስታ ፈንጠዝያ በማንበሽበሽ ቅድሚያውን ይዘዋል። ዜጎቻቸውን ደስታ በማሳጣት ደግሞ ቅድሚያውን የያዙት በአብዛኛው የአፍሪካ አገሮች ናቸው። ወደ ዝርዝሩ ስንገባ ዴንማርክ ዜጎቿ የሚደሰቱባት ሀገር በመሆን የአንደኝነትን ደረጃ ስትይዝ፣ ኖርዌይ ሁለተኛ፣ ስዊዘርላንድ ደግሞ የሶስተኝነትን ደረጃ ይዛለች። አለፍ አለፍ እያልን ብንመለከት ደግሞ አውስትራሊያ አስረኛ እንግሊዝ ሀያ ሁለተኛ ፈረንሳይ ሀያ አምስተኛ የሩቅ ምስራቋ ጃፓን አርባ ሶስተኛ እዚያው አካባቢ ያለችው ቻይና ደግሞ ዘጠና ሶስተኛ ደረጃ ላይ ትገኛለች። ወደ መካከለኛው ምስራቅ ብቅ ስንል ደግሞ የነዳጅ ከበርቲዋ ሳውዲ አረቢያ ዜጎቿን በማስደሰት የሰላሳ ሶስተኝነትን ደረጃ ይዛለች። ኢራቅ መቶ አምስተኛ ወደ ሰሜን አሜሪካ ስናቅና ደግሞ ካናዳ ስድስተኛ ዩናይትድ ስቴትስ ደግሞ በአስራ ሰባተኛ ደረጃ ላይ ትገኛለች። ወደ አፍሪካ ጎራ ስንል ደግሞ አንጎላ 61ኛ፣ ዚምባብዌ 103ኛ፣ ኢትዮጵያ ደግሞ 119ኛ ላይ ትገኛለች። ኤርትራ በጥናቱ አልተካተተችም። ከ156 ሀገሮች መካከል የመጨረሻውን ደረጃ የያዘችው ሀገር ቶጎ ነች። አሜሪካዊቷ የፓፕ ኮከብ ሰሊና ጎመዝ በራሽያ ልታሳይ የነበረውን የሙዚቃ ትርኢት ሰርዛለች። ሰሊና ትርኢቱን የሰረዘችው የራሽያ ባለስልጣናት የመግቢያ ቪዛ ስለከለከሏት እንደሆነ ታውቋል። ምክንያት ቢሉ አርቲስቷ የተመሳሳይ ጾታን ግንኙነት ስለምትደግፍ አዲስ የወጣው የራሽያ ሕግ ደግሞ ባህላዊ ባልሆኑ ፍቅራዊ ግንኙነቶች ላይ በሙዚቃም ሆነ በተለይ መልኩ ቅስቀሳ ማድረግን ይከለክላል። ሰሊና በፒተርስበርግና በሞስኮ የሙዚቃ ትርኢቷን በሚቀጥለው ሳምንት ለማሳየት ፕሮግራም ይዛ እንደነበርም ይታወቃልም። በተለያየ ምክንያት ለረጅም ጊዜ ሳይሰራ የነበረው በቱፓክ ሻኩር የህይወት ታሪክ ዙሪያ ያተኮረው ፊልም አሁን ለቀረጻ እንደተዘጋጀ ታወቀም። በራፕ የሙዚቃ ጫወት ስልት በዓለም ዙሪያ ተደናቂነትን ያተረፈው ቱፓክ ሻኩር እንደ አውሮፓውያን አቆጣጠር መስከረም 7996 በጥይት ተመቶ በኔቫዳ ዩኒቨርሲቲ የህክምና ማዕከል ሲታከም ቆቆየ በኋላ በተመታ በስድስተኛው ቀን ከዚች ዓለም በሞት መለየቱ የሚታወስ ነው። ቱፓክ ህይወቱ ስታልፍ የ25 አመት ወጣት ነበር። በዓለማችን ታዋቂ ከሆኑ ባልና ሚስቶች መካከል በስራቸው ከፍተኛ ገቢ በማስገባት ከበርቴ የሆኑት እነማን እንደሆኑ የፎርብ መጽሔት ይፋ አድርጓል። በዚሁ መሰረት በሙዚቃ ሙያ የተሰማሩት ቢዮንሴና ባለቤቷ ጄዚ ዘጠና አምስት ሚሊዮን ዶላር ገቢ በአንድ ዓመት ብቻ በማስገባት የአንደኝነትን ደረጃ ይዘዋል። እነዚህ ባልና ሚስት የአንደኝነቱን ደረጃ ሲይዙ በተከታታይ ዓመታት ይህ ሁለተኛ ዓመታቸው መሆኑ ነው። እውቁ የአሜሪካን የእግር ኳስ ተጫዋች ቶም ብሬዲ ከነ ባለቤቱ 80 ሚሊዮን ዶላር በማስገባት የሁለተኝነትን ደረጃ ሲይዙ በፊልም ሙያ የተሰማሩት ብራድ ፒትና አንጀሊና ጆሊ 50 ሚሊዮን ዶላር በማስገባት የሶስተኝነትን ደረጃ ይዘዋል። የሌዲ ጋጋ አድናቂዎች ካላችሁ ተዘጋጁ። አዲስ ሶስተኛ የሆነውን የስቱዲዮ አልበሟን በገበያ ላይ ለመዋል ዝግጅቱን አጠናቃለች። አልበሟም የፊታችን የኅዳር ወር መጀመሪያ በገበያ ላይ እንደሚለቀቅ ታውቋል። የአዲስ አልበምን ነገር ካነሳን ዘንድ ሌዲ ጋጋ ብቻ ሳትሆን አልበም የምታወጣው ለረጅም ጊዜ ከሙዚቃው መድረክ ድምጿን አጥፍታ የነበረችው ብሪትኒ ስፒርስም ስምንተኛ የሆነውን አልበሟን ለማውጣት ዝግጅቷን እያጠናቀቀች እንደሆነ ታውቋል። የእሷም አልበም በታህሳስ ወር መግቢያ ላይ እንደሚለቀቅ እየተነ ነገረ ነው ከሙዚቃው መድረክ ጠፍቶ የነበረው ራፐር ኤምንም ወደ መድረኩ ብቅ ብሏል። ኤምንም ድምፁን አጥፍቶ የነበረው አዲስ አልበም ለማውጣት ዝግጅት ላይ ስለነበረ እንደሆነ ታውቋል። ራፐሩ ዘ ማርሻል ማተርስ ኤል ፒ ቱ በምህፃረ ቃል ኤም ኤም ኤል ፒ ቱ ብሎ የሰየመውን ስምንተኛ የሆነውን የስቱዲዮ አልበሙን የፊታችን የህዳር ወር መግቢያ አካባቢ በገበያ ላይ ለመዋል ዝግጅቱን አጠናቋል። የተከበራቸው ሙዚቃ ቀን አድማጮች ለዛሬ ያለ ሰዓት እየተገባደደ ነው። በማይክል ጃክሰን ቢልጅን በተሰ ሰኞው ዜማው እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። No oh.